ዛሬን ጨምሮ ለሁለት ቀን የሚነጋገረው የህዋዎቹ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ እንደ ጎርጎሮሳውያኑ ዘመን አቆጣጠር እስከ 2030 ድረስ ገቢር ይሆናል የተባለው የተባበሩት መንግሥታት ድርጅት የዘላቂ ልማት ግብ ፍጥነቱን ጠብቆ እንዲጓዝ ማድረግ እንዲሁም የአፍሪካ ድጋፍ አሰጣጥ ጉዳይ ከአጀንዳዎቹ መካከል መሆናቸው ታውቋል። በዓለማችን የሚከሰቱ ቀውሶችን ለመቆጣጠርና ለመከላከል የሚያስችሉ ጉዳዮችም ሌላው የተሰብሳቢዎቹ የመዋያ ነጥብ ነው ተብሏል። ዓለማችን ለሚገጥማት ችግር ውይይቱ አስፈላጊ ነው የሚሉት ስብሰባውን በቅርብ የሚከታተሉት ጀርመናዊው ተደራዳሪ ላርስ ሄንሪክ ሮለር ናቸው። በዓለም አቀፍ ደረጃ ብዙ ችግሮች አሉብን። እንደማስበው ለዓለም አቀፍ ችግሮች ዓለም አቀፍ መፍትሄ ያስፈልጋል። እናም የቡድን ሀያ ጉባኤ ይህን የሚያግዝ መሆን አለበት። ንግድን በመሳሰሉ ዘርፎች ላይ ከሀገራት ጋር አብሮ መስራት የጀርመን መንግስት ቅድሚያ የሚሰጠው ጉዳይ ይሆናል። የቡድን 20 የወቅቱ ሊቀመንበር ጀርመን በበኩሏ ንግድ፣ የገንዘብ ገበያ ቁጥጥር፣ የአየር ንብረት ለውጥ፣ የዓለም አቀፍ ወረርሽኝ፣ ሽብርተኝነት፣ ፍልሰትና በተለይ በጎርጎረሳውያኑ የዘመን ቀመር 2 ቢሊዮን ይደርሳል የተባለውን የአፍሪካን ሕዝብ ዘላቂ የልማት እድገት ላይ በማተኮር አህጉሪቱን መደገፍ ስለሚቻልበት ሁኔታ ይበልጥ ውይይት እንዲደረግ ትጠይቃለች ተብሏል። በቡድን ሀያ የአፍሪካ አጋርነት ላይም በመጪው ሰኔ ልዩ ጉባኤ ታዘጋጃለች ሲሉ ሮለር ይገልጻሉ። በበርሊን ከተማ በመጪው እንደ ጎርጎሪዮሳውያኑ የዘመን ቀመር ሰኔ 12 እና 13 2017 ዓ ም አፍሪካን አፍሪቃን እየተመለከተ ጉባኤ እናካሂዳለን። ጉባኤው ከአፍሪካ ጋር የሚኖረውን አጋርነት በማስተዋወቅ ላይ ያተኩራል። የቡድን ሀያ የአፍሪካ አጋርነት በዓለም አቀፍ የልማት ተቋማት የፋይናንስና የልማት ሚኒስትሮች በቡድን ሀያ ሀገሮች አውድ የሚዘጋጅ በተለይም መሰረተ ልማትን የሚያነቃቃ ይሆናል። ውሳኔዎችን በማስተላለፍ ረገድ የሚታማው የቡድን ሀያ ጉባኤ በጀርመን የሊቀመንበርነት ዘመንም ጠቃሚ ውሳኔዎችን ለማስተላለፍ አስቸጋሪ እንደሆነ የጀርመን የውጭ ጉዳይ የፖለቲካ ማህበረሰብ ባልደረባ ክላውዲያ ሽሙከር ይናገራሉ። የጀርመን የቡድን ሀያ መሪነት በአንጻራዊነት ሲታይ ጥላ ያጠላበት ነው። የዓለም አቀፉ የኢኮኖሚ ሁኔታ ጥሩ አይደለም። በአሁኑ ጊዜ ከእያንዳንዱ ጉዳይ በስተጀርባ የቆመ አዲስ የዩኤስ አሜሪካ ፕሬዝደንት ስላለ ከዩኤስ አሜሪካ ጋር ባጋርነት እንዴት መስራት እንደሚቻል እንኳን አይታወቅም። ምርጫ በመጠባበቅ ላይ ነን። የቡድን ሀያ ጉባኤንም በጣም ቀደም ብለን በሰኔ ወር አለን። እናም ይህ ሁሉ ጠቃሚ ውሳኔዎችን ማስተላለፍን በጣም አስቸጋሪ ያደርገዋል። የኢንዱስትሪና የኢኮኖሚ አቅማቸው ጠንካራ የሆኑ ሀገራት ስብስብ የሆነው ቡድን ሀያ መደበኛ ጉባኤ ከመካሄዱ በፊት የአባል ሀገራቱ ዲፕሎማቶችና ሌሎች የጉባኤው ተካፋዮች የሁለትዮሽ ውይይት አካሂደዋል። በመሆኑም ይህን መሰሉ ውይይት ለአዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ለሬክስ ቴለርሰን እንደ ሩሲያ፣ ታላቋ ብሪታንያና ቱርክ የመሳሰሉ ቁልፍ ዲፕሎማሲያዊ ቦታ ያላቸውን ሀገሮች የውጭ ጉዳይ ሚኒስትሮቻቸውን ለማግኘት ትልቅ እድል የሚከፍት መሆኑ ተገልጿል። ቡድን 20 በጎርጎረሳውያኑ የዘመን ቀመር በ1999 የተመሰረተ ሲሆን 80 በመቶ የሚሆነው የዓለም ጠቅላላ ምርትና ንግድ በአባል ሀገራቱ የተያዘ መሆኑን የተለያዩ መረጃዎች ያመለክታሉ።